በጅጅጋ በደግሃቡር በጎዴ በቀብሪ ዳሃር በዋርዴርና በሌሎችም ትናንሽ የሶማሌ ክልል ከተሞች ከሐምሌ 28 2010 ዓመተ ምህረት አንስቶ ባሉት ቀናት በርካቶች የግድያ ድብደባ፣ ያስገዶ መድፈር፣ ዘረፋና ውድመት ሰለባ ሆነዋል። እነኚህ ተጎጆች አሁን በምን ሁኔታ ላይ ይገኙ ይሆን? ክልሉና ሌሎች ኢትዮጵያውያንስ ምን እያደረጉላቸው ነው የሚሉትን ጥያቄዎች ይዞ የድሬዳዋ ዘጋቢያችን አዲስ ቸኮል ተከታዩን አጠናቅሯል። የውጭው ባንክ ቤት ነበረ። ቤት መኖሪያ ቤት የምጠቀመው አሁን በቁጥር ነው። አሁን ሲመታው ሲመጣ አልሰበር አላቸው። ስለነፍሱን የተሸክሞት ሄዱ። ሰማንያ ሺ ብር እንደገና ደግሞ ያው ቤቱን አከፋከፉት፣ ቤቱን አቃጠሉ፣ ንብረቱን ነው

ወይዘሮ ብርቱካን ተኮላ ይባላሉ። ትውልዳቸው አርሲ እድገታቸው አኑሯቸው ኑሯቸው ግን ጅጅጋ ከተማ ነበር። ሐምሌ 28 ቀን 2010 ዓ.ም በጅጅጋ ከተማ የአብዲ መሐመድ ዑመር ወይም በተለምዶ አብዲ ኢሌ የክልሉ አስተዳደር ስልጣኑ እንዲለቅ የክልሉ ፖለቲከኞች መጠየቃቸውን ተከትሎ በክልሉ የተለያዩ ከተሞች ላይ የግድያ፣ ድብደባ፣ አስገድዶ መድፈር፣ ዘረፋና ንብረት ውድመት ጉዳት ከደረሰባቸው ነዋሪዎች አንዷ ናቸው። ወይዘሮዋ አሁን ልጃቸውን ይዘው ሸሽተው ድሬዷ የመጡ ሲሆን የቴርሙዝ ቡና በየመንገዱ በማዞር የዕለት ኩርሳቸውን ይሸፍናሉ። የዘጠኝ ዓመት ልጃቸውንም ያስተምራሉ። ያ ጥቃት ከደረሰ አምስት ወር አልፎታል። በክልሉ የነበረው አለመረጋጋት አሁን መልክ ይዟል። ቀደም ባሉት ዓመታት በተለያዩ ሚዲያዎች በዲሞክራሲያዊ አቀንቃኝነታቸው የሚታወቁ አቶ ሙስጠፊ ዑመር የክልሉ ምክትል መስተዳድርነት ስልጣን ይዘው ክልሉን ማስተዳደር ከጀመሩም እንዲሁ አምስት ወር ሆነ። በዚህ ጊዜ ውስጥ ተጎጂዎችን ከማቋቋም አንጻር ምን ተደርጓል የሚለውን ጠይቀን ነበር። መኪናና ትላልቅ ንብረት የተወሰደባቸው በከፊልም ሆነ በሙሉ የተመለሱላቸው በርካቶች እንደሆኑ ይነገራል። ሆኖም ቤት ንብረታቸው ወይም የንግድ ተቋሞቻቸው የወደሙባቸው እንዲሁም የቤት ዕቃ የተዘረፈባቸው ብዙዎቹ ምንም እንዳልተመለስላቸው፣ በአጠቃላይ እንዲቋቋሙ በማድረግ ረገድ በቂ ድጋፍ እንዳልተደረገላቸው ይናገራሉ። ግለሰቦች እና ማህበራት ናቸው መሰለኝ በተለያዩ አጋጣሚዎች ቤተክርስቲያን ውስጥ ተጠልለው ለነበሩት ሰዎች እንዲሁም ደግሞ በየቤታቸው ያሉት ሰዎች አግኝተው አድት ለማድረግ እና ሂውማኒቴሪያን የሆነውን ሚድ ለማሟላት ጥረት አድርገዋል። ምንም አይነት የመልሶ ማቋቋም እርዳታ እየተደረገ አልነበረ። በዚህ ረገድ አካባቢ ተወላጆች በጊዜ አይነት ያቋቋሙት ኮሚቴ ብዙ ነገር እንዳደረገ ነው የሚነገረው። የኮሚቴው አስተባባሪ የሆኑት ዶክተር አህመድ ይናገራሉ። በጣም ለተጎዱት ሁሉንም ማድረስ አልቻልንም። ለሁሉም መርዳት አልቻልንም። ተረጂዎቹ ብዙ ናቸው። ግን በጣም የተጎዱትን ምንም የዕለት ጉርሻ የሌላቸውን፣ ጠዋሪ የሚያጡ፣ ንብረታቸውን የሚያጡ ለይተን ጅጅጋ ላይ ወደ መቶ ሰላሳ ሰባት እርዳታ የሚያስፈልጋቸውን ለሁለት ዙር እርዳታ ሰጠናቸው። በዛሁር ላይም እንደዚሁ ስልሳ አምስት ተረጂዎችን ለይተን እነሱንም ሁለት ዙር እርዳታ ሰጠን። በዛም አጋጣሚ በወቅቱ ዩኒቨርሲቲ ተማሪዎች የሚሄዱበት ወቅት ስለነበረ ዩኒቨርሲቲም ትምህርት የሚያቋርጡ የአካባቢ ተወላጆች ነበሩና ምክንያቱም ትራንስፖርት በማጣታቸው እነዛ ልጆች ወደሚሄዱበት ዩኒቨርሲቲ የትራንስፖርት ወጪያቸውን ሸፍነን እንደየርቀቱ ወጪያቸውን የሚችል አይነት እርዳታ አድርገንላቸው ትምህርታቸው እንዳይቋረጥና እንዲቀጥሉ አድርገናል። ተጨማሪም ያው የሐኪሞችም በዚህ ማህበራችን ውስጥ ስላሉ የተጎዱትንም ህክምና አዲስ አበባ ላይ ድረስም መጥተው እንዲታከሙም ጅጅጋ ላይም ህክምና ምን እንዲደረግላቸው የሚያስፈልጋቸውን ምን ድጋፍ ምን እያደረግንላቸው ያለ ነው። ከችግሩ ስፋት አንጻር የተደረገው ድጋፍ በቂ እንዳለ የሚናገሩት ዶክተር አህመድ ወደፊት ከክልሉ መንግስት ጋር በመተባበር በቀጣይ ማድማሳቸውን ለማስፋት ጥረት እንደሚያደርጉ ተናግረዋል። አዎ፣ እነዚህ ሰዎች ድጋፍ ያስፈልጋቸዋል። ያንን ድጋፍ እንዴት አድርገው ማግኘት ይችላለ? ምክንያቱም እኛ እንዲሁ በቮለንተሪ የተቋቋምን ሰዎች ነን። የግል ስራችን አለን። የመንግስት ሰራተኞች አለን። እንደ ማህበሩም የተቋቋምነው ለአጭር ጊዜ ነው። እነዚህ ህብረተሰቦች ከችግራቸው እንዲላቀቁ ወደፊት ሊሆን የሚችለው ያው የክልሉ ነዋሪዎች እስከሆኑ ድረስ የክልሉ መንግስትም ኃላፊነቱን ወስዶ እነሱን ከችግር እንዲላቀቁ እና ወደ መኖር የሚችሉበትን ሊረዳቸው የሚችሉበትን መንገድ አብረን እናመቻችተን ያንን መንገድ ወደፊት የምንቀጥልበት ይመስለናል። እኛ እንደ ኮሚቴ ግን አሁንም እያደረግን ያለ ነው። የተወሰኑ ገንዘብ የማሰባሰቢያ ፕሮጀክቶችን ለመስራት እቅድ አለን። በሚቀጥሉት ሶስት እና ወራቶች ያንን ገንዘብ እንደገና አሰባስበን ካገኘን ተጨማሪ ገንዘብ ብናገኝ ደግሞ በእነሱን ለመርዳት ይህንንም እንግዲህ የኔን መግለጫ እየሰሙ ያሉ ወገኖቻችንም ፍቃደኛ ከሆኑ የባንክ አካውንትም አለን ያንን የባንክ አካውንታችንም በየባንክም አለ በፌስቡካችን ላይም አለ እሱን አይተው እርዳታ ቢያደርጉላቸው ወገኖቻችን እንረዳለን የሚል እንድምታለን በዚህ ሂደት የክልሉ መንግስት ምን እያደረገ ነው ስንል በበጎ አድራጎት ናገር ውስጥ ትብብር የፕሬዚዳንቱ አማካሪ የሆኑትን ዶክተር ታጊድ ና ጠይቀናቸው ነበር ክልሉ ከችግሩ ስፋት አንጻር መልሶ የማቋቋም ስራዎች እንዳልጀመረና እስከዚያው ግን ተጎጆችን በልዩ ልዩ መንገዶች እየደገፈ መሆኑን ይናገራሉ። ደስ አስር ሚሊዮን ብር የሚሆን ተሰጥቷል። በተለያየ ሁኔታ ለተለያየ ቶች ማለት ነው። ለምሳሌ አንድ ጊዜ አራት ሚሊዮን እንደወጣ አውቃለሁ። ከዛ በኋላ ምን ሆነ መሰለ፣ አንድ ጊዜ አዳታ ማስጠጠር ሲጀምር ሌሎቹም በየቤቷቸው የተደበቁ ነበሩ። እነሱም ደግሞ ይመጣሉ እና ትንሽ ለመለየት አስቸግሮ ነበር። ግን በተለያየ ጊዜ ሁለት ሶስት ጊዜ እየተከፈለ ክፍያ አለ። እንደገና እየተወሰነበት ማለት ነው አሁን ቤተክርስቲያን ላይ ብቻ የነበሩትን ስንረዳ እኛም እኮ ቤተክርስቲያን የሸሸ ነው ያው የንጽህናም ችግር ስለነበረ እንጂ ቤታችንም አሁን የለንም እያሉ የሚወጡ አሉ። በእርግጥ እንደገና ቅድም የምልህ ከኮሚቴው ጋር በቅርበት ለመስራት ሞክረናል። እየተሻለ መጠን ሰዎችን ለመለየት ማለት ነው ይሄ ነገር እርዳታው የሚገባቸውን ሰዎች ለመለየት እና በየጊዜው የተከፈሉ ክፍያዎች አሉ። እንደውም ባለፈው የመጀመሪያው የተደረገው እርዳታ በእርግጥ እንደውም ወደ ሁለት ሚሊዮን ብር የሚሆን መስከረም የአዲስ ዓመት ጊዜ ላይ አዲስ ዓመት የሚያከብሩበት ከብቶች ሁሉ ቀርቦላቸዋል። ያው ሁሉ ነገር የተካል ብለን ሳይሆን አትሊስት ሆፕ እንዲኖራቸው ከሚለው አንጻር ነው። አሁንም በክልሉ ያደረገው እናሳ በቂ ነው የሚል ሀሳብ የለንም። ክልሉ በአሁኑ ሰዓት ባጠቃላይ ከስድስት መቶ ሺህ በላይ ተፈናቃዮች እንዳሉበት እና እነሱም በዘላቂነት የማቋቋም ኃላፊነት የሚጠበቅበት ከመሆኑ አንጻር የማቋቋሙ ስራ በአጭር ጊዜ የሚከናወን አይሆንም ይላሉ ዶክተር ታዜውድን። ያም ሆኖ ከተጎጂዎች የደረሳቸውን የወድመት መጠን ግምት ሰባት መቶ ሚሊዮን ገደማ እንደሆነ ሆነና ይህንም የማረጋገጥ ስራ እየሰሩ መሆናቸውን ይናገራሉ። የጉዳቱ መጠን ከፍተኛ በመሆኑ ክልሉ ከፌዴራል የአደጋ ስጋት ስራ አመራር ኮሚሽን እና ረጂ ድርጅቶች ጋር በመተባበር ሁሉንም የተፈናቀለው የክልሉን ተጎዎች ለማቋቋም ጥረት እያደረገ ነው ይላሉ ዶክተር ተጁዲ። አብዛኞቹ ተጎዎች በብሔራቸው ሶማሌ ስላልሆኑ ከአምሌ 28ቱ ጥቃት ባሻገር አስቀድሞም እንደ ክልሉ ነዋሪ መብታችን ተጠብቆ አይደለም ስንኖር የነበረው ይላሉ። በዚህ ረገድ ክልሉ በቀበሌና ከተማ አስተዳደር ደረጃ የሌላ ብሔር ተወላጆች በአስፈጻሚነት እንዲሳትፉ እየተደረገ መሆኑንና ወደፊትም በስራ እድል ፈጠራ ጭምር ለመደገፍ እንደሚያስቡ ነው የፕሬዚዳንቱ አማካሪ ዶክተር ታጆድን የሚናገሩት። ችግሩን ለመቅረፍና ወደ ድሮ ለመመለስ ጊዜ እንደሚፈልግ ሁሉም የሚናገሩት ነው። መጀመሪያ የጠቀስናቸው ወይዘሮ ብርቱካን ወደ ጅጅጋ መመለስ አይፈልጉም። ምክንያታቸው ደግሞ ተመሳሳይ ችግር ላለመደገሙ የዋስትና ጦት ነው። በዚህ ረገድ የክልሉ መንግስት ያጥፋት እንዳይደገም እየሰራው ነው ይላል። የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጉሌድ አሊ የክልሉ ፀጥታ ኃይል ብቃትና ሕግ አክባሪነት ጥያቄ ውስጥ የሚገባ ከሆነ ተጎጂው በክልሉ ያሉ ሌሎች ብሔረሰቦች ብቻ ሳይሆኑ ክልሉ ራሱ በመሆኑ ትኩረት ተሰጥቶት እየተሰራበት ነው ብለዋል። በአሁኑ ሰዓት የህግ የበላይነትን ከማረጋገጥ አንጻር ከበላይ አመራሮች ጀምሮ ስራዎች እየተሰሩ መሆኑን አቶ አሊ ይናገራሉ። ለፖሊስ አመራሮች ሁለት ወር የፈጀ ግምገማን ያካተተ ስልጠና የተሰጠ ሲሆን ጥፋት ያለባቸው ላይ እርምጃ እየተወሰደ ነው ብለዋል። አሁን የከተማዋን ጸጥታ የማስከበሩ ስራ እየሰራ ያለውም ልዩ ኃይሉ ሳይሆን የክልሉ ፖሊስ ነው ብለዋል። ለአሜሪካ ድምጽ ራዲዮ ለተጠናቀሩ ዘገባ አዲስ ጀኮን ላይ ድሬዳዋ።